በደቡብ ክልል የኦሮሚያ ጉጂ ዞንን የሚያዋስኑት የአማሮ የቡርጂና የሰገን አካባቢዎች ከጎሳ ግጭትና ከታጣቂዎች ጥቃት ጋር በተያያዘም ከፍተኛ አለመረጋጋትና የሰብዓዊ ቀውስ ይስተዋልባቸዋል። ከየመስተዳደሮቹ የተገኙ መረጃዎች እንደሚጠቁሙት በወረዳዎቹ እስካሁን በታጣቂዎች ጥቃት ከ300 በላይ ሰዎች ሞተዋል፣ 40 ሺ የሚጠጉ ደግሞ ከቤት ንብረታቸው ተፈናቅለዋል። ጉዳዩ ያሳሰበው የደቡብ ክልል ሰላምና ጸጥታ ቢሮ አካባቢዎቹ ከዛሬ ጀምሮ ለሚቀጥለው አንድ ወር በ ፌዴራል የመከላከያ ሰራዊት በሚመራ ልዩ ወታደራዊ እዝ ወይም ኮማንድ ፖስት ስር እንዲጠበቁ መወሰኑን የቢሮ ኃላፊ አቶ አንድነት አሸናፊ ገልጸዋል። በክልላችን በርከት ያለ ችግር ከተከሰተባቸው አካባቢ አንዱ የቀድሞ ሰገን ሕዝቦች ዞን የሚባለው አካባቢ ነው። ሚዘው አራቱ ቀሪ ወረዳዎች አማሮ፣ ቡልቢ፣ አሌና ደራሽ አካባቢ ላይ በዘም ላለ ጊዜ ከዚህ በፊትም ችግሮች የሚፈጠሩ ቆይቷል። እነዚህ ችግሮች የዜጎችን ህይወት ቀጥፈዋል፣ የአካል ጉዳታ ደርሶባቸዋል፣ በርካታዎች ከቤት ንብረታቸው እንዲፈናቀሉ መነሻ የሆነ ችግር ተፈጥሮ፣ የተፈጠረው ችግር በመደበኛ የጸጥታ የማስከበር ሂደት ላይ የማይፈታ መሆኑ ከተገመገመ በኋላ ጊዜያዊ ኮማንድ ፖስት ለአንድ ወር በአገር መከላከያ ሰራዊት እንዲመራ ተወስኖ ይፋ ተደርጎ ወደ ተግባር ከዛሬ ጀምሮ እንዲገባ ኮማንድ ፖስቱ ተደርጓል። ልዩ ወታደራዊ እዙ የአካባቢውን ሰላም ከማረጋጋት የህገ ወጥ የጦር መሳሪያ ዝውውርን ከመቆጣጠርና ከማስፈታት በተጨማሪ በዜጎች ግድያና ማፈናቀል ወንጀል የሚጠረጠሩ ግለሰቦችንና ቡድኖችን በሕግ ጥላ ስር የመዋል ስራዎችን እንደሚያከናውን የቢሮ ኃላፊ አመልክተዋል። የአማሮና የቡርጂ ወረዳ መስተዳደር አመራሮች በበኩላቸው አሁን የተወሰደው እርምጃ የዘገየ ቢሆንም በአካባቢው ገለልተኛ ኃይል መግባቱ የወረዳዎቹን ሰላም ለመመለስ እንደሚያስችል ገልጸዋል። በተለይም የአማሮ ወረዳ ዋና አስተዳዳሪ አቶ ተፈራ ቦንዶሮ ዛሬ የተወሰነ ውሳኔ ከወራት በፊት ቢሆን ኖሮ በዜጎች ላይ የደረሰውን የሞትና የመፈናቀል ጉዳት ለመቀነስ በተቻለ ነበር ብለዋል። ስጋት ነው። ሰው ሰው ውሃ መቅዳት እስከማይችል ድረስ ይህ ሌላ ከተማ ላይ ገብቶ ማስፈጨት እስከማይችል ድረስ ነው እየተሰራው። ስለዚህ ያ በጊዜ ቢደረግ ቀድሞ ይሄ ቢፈጠም እነዚህ ነገሮች አንደኛ የነፍስ መጥፋት፣ የንብረት ውድመት፣ ቁስለት እነዚህ ነገሮች ንብረት ኪሳራዎችን ማዳን እንችል ነበር። በአካባቢው በሰዎች ላይ ጉዳት ከደረሰና አገናኝ መንገዶች ከተሰጉ ረጅም ጊዜ ከማስቆጠራቸው አንጻር ውሳኔያችሁ አልዘገየም ወይ በሚል ከዶቼ ቨለ ዲ ደብልዩ ለቀረበላቸው ጥያቄ የቢሮ ኃላፊ አቶ አንድነት አሸናፊ ተከታዩን ምላሽ ሰጥተዋል። ደረጉ እና እንቅስቃሴዎችን ወደነበረበት ለመመለስ ከሚመለከታቸው አካላት ጋር ውሳኔ ወስኖ ለመንቀሳቀስ በሚደረገው ሂደት የተፈጠሩ መዘናጋፈጫ መዘጌቶች አሉ በዋናነት የመንገድ የተዘጋባቸው አካባቢዎች በኮማንድ ፖስቱ ስር ሆኖ የሚከፈቱ ሳይሆን በመደበኛነት ለመከላከያ ኃላፊነት የተሰጠበትና የመከላከያ ሰራዊት የደቡብ እዝ ይህን ኃላፊነት ወስዶ አሁንም እየሰራ ያለበት ሁኔታ ነው ያለው። በደቡብ ክልል ከቅርብ ወራቶች ወዲህ በተለያዩ አካባቢዎች በሚከሰቱ ጎሳ ተኮር ግጭቶች ቁጥራቸው ቀላል በማይባሉ ዜጎች ላይ የሞትና የመፈናቀል ጉዳት እያደረሰ እንደሚገኝ ከየአካባቢው የሚወጡ መረጃዎች ይጠቁማሉ። የክልሉ መንግስት በየአካባቢው የሚነሱ ግጭቶችንና የታጣቂዎችን ጥቃት በመደበኛ የጸጥታ አካላት ማስቆም የተሳነው ይመስላል። በክልሉ የዛሬውን ሳይጨምር ባለፈው ወር መግቢያ ላይ ብቻ በክልሉ ምዕራባዊ አቅጣጫ የሚገኙ የከፋ የሸካና የቤንች ማጂ ዞኖች በ ፌዴራል የመከላከያ ሰራዊት በሚመራ ልዩ ወታደራዊ ዝ እንዲጠበቁ ተመሳሳይ ውሳኔዎች ተላልፈው ተግባራዊ የሆኑ እንደሚገኙ ይታወቃል። ለዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ።